The Voice of America <laughs> VOA Yuh, ya America Radio Radio Tabiano. <laughs> በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 20 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና እኔም አዳኒ ፍሳየነን። የኢትዮጵያ የሰብአዊ መብቶችን አያያዝ የሚመለከተው ሕግ 128 በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በሙሉ ድምፅ አለፈ። ለውሳኔ በቀረቡት ጉዳዮች የምትስማሙ አይ በሉ፣ የምትቃወሙ ነይ በሉ። በሊቀ መንበሩ እይታ አይ ያሉት አሸንፈዋል። ለውሳኔ የቀረቡት ረቂቆች ስምምነት ተደርሶባቸዋል። እንደ ራሴ ኤድሮስ የውጭ ጉዳይ ኮሚቴው ሊቀመንበር ናቸው። ዝርዝሩ በአብይ ርዕስ ይቀርባል። ሰማያዊ ፓርቲ ሰማያዊ ፓርቲ አስቸኳይ ጊዜ አዋጁ ለሦስተኛ ጊዜ እንዳይራዘም ጠይቋል። ይህ አዋጅ ላለፉት አስር ወራት የዜጎችን ሰብአዊና ዲሞክራሲያዊ መብቶች የጣሰ የፖለቲካ ምህዳሩን ከመቼውም ጊዜ ይበልጥ ያጠበበ የሀገሪቱን ኢኮኖሚን እንዲያሽቆለቁል ያደረገ የህዝብን ማኅበራዊ መስተጋብሮች የገታ አዋጅ በመሆኑ ከዚህ በኋላ ለሶስተኛ ጊዜ መራዘም እንደሌለበት የሰማያዊ ፓርቲ የጸና አቋም ነው። አቶ አበበ አካሉ የፓርቲው የህዝብ ግንኙነት ኃላፊ ናቸው። በመጽሔት ዝርዝር ዘገባ አለን። የኢትዮጵያ መንግሥት ለቤተ እስራኤላውያን እንዲሁም ለራስ ተፋሪያን የትውልደ ኢትዮጵያ መታወቂያ ሊሰጥ ተወሰነ። የውጭ ጉዳይ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት ጋር በመሆን ተወልዳቸው ኢትዮጵያዊ የሆኑ የውጭ ሀገር ዜጎች የዚህ እድል ተጠቃሚ የሚሆኑበት መመሪያ ወጥቷል። አቶ መለስ አለም የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። በመጽሔት ዘገባ ይዘናል። አሁን የሰዓቱን ዋና ዋና ዜናዎች እናሰማለን። የኢትዮጵያን የሰብአዊ መብቶች ይዞታና አጠቃላይ አስተዳደርን የሚወቅስ የህግ ረቂቅ ዛሬ በዩናይትድ ስቴትስ የህግ መምሪያ የውጭ ጉዳይ ኮሚቴ ቀርቦ በሙሉ ስምምነት አልፏል። ለሙሉ ኮሚቴው ከቀረቡት ዘጠኝ የህግ ረቂቆች አንዱ የሆነው ውሳኔ 128 በኒው ጀርዚ የምክር ቤት አባል ክሪስ ስሚዝ እና ከ50 በላይ የተወካዮች ምክር ቤት አባላት የደገፉት ነው። የውጭ ጉዳዮች ኮሚቴው የአፍሪካ ጉዳዮች ንዑስ ኮሚቴው ሊቀመንበር የሆኑት ክሪስ ስሚዝ ባሰሙት ቃል ኢትዮጵያ ጠቃሚ ወዳጅና በዓለም አቀፍ ሰላም ጥበቃ ውስጥም አጋር ብትሆንም እየቀጠሉ ያሉት የሰብአዊ መብቶች ረገጣዎች ፈጽሞ ተቀባይነት የላቸውም ብለዋል። የጸጥታ ኃይሎች የሚፈጽሙት የዘፈቀደ እስራቶች፣ ግድያዎችና የማሰቃየት አድራጎቶች፣ በመናገርና በመደራጀት ነጻነቶች ላይ እየጣሉ ያሉት እገዳዎች፣ በተቃዋሚዎችና በጋዜጠኞች ላይ የሚካሄዱ በፖለቲካው የሚመሩ የፍርድ ሂደቶች፣ የማዋከብና የማሸማቀቅ ድርጊቶች፣ ሪፖርቱን ስታነቡ በኢትዮጵያ መንግስት ላይ የቀረበ ክስ አይነት ነው ብለዋል ሊቀመንበሩ። አክለው ሙሉ ዘገባ በአብይ ርዕስ ይቀርባል። የዩናይትድ ስቴትስ የተወካዮች ምክር ቤት አባላት በሩሲያ በኢራንና በሰሜን ኮሪያ ላይ አዲስ ማዕቀብ ለመጣል በሚያስችል ፕሬዚደንት ትራምፕ እንዲያጸድቁት በሚላክ ሕግ ላይ ተስማምተዋል። ስለ ስምምነቱ ትናንት ምሽት ላይ ባወጡት መግለጫ ያስታወቁት ሴናተር ቦብ ኮርከር ናቸው። ሰናተር ኮርከር መጀመሪያ ላይ የሰሜን ኮሪያ ጉዳይ ራሱን ችሎ መታየት አለበት በሚል ሰሜን ኮሪያ በወቅቱ ማዕቀብ ውስጥ መካተቷን ተቃውሞ ነበር። ይሁንና ወደ ኋላ ተስማሙና የሕግ መምሪያ ምክር ቤቱ በሰሜን ኮሪያ ጉዳይ ላይ የሰፈረውን አጠቃቀም ለማዳበር የሰፈረውን ጉዳይ ለማዳበር ይሰራል ብለዋል። የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ጄፍ ሴሽንስ ፕሬዚደንት ዶናልድ ትራምፕ አዝኘባቸዋለሁ በማለት በተደጋጋሚ ቢወቅሷቸውም እሳቸው ግን ስልጣናቸውን ለመልቀቅ ሀሳብ ያላቸው አይመስሉም። የአሜሪካ ድምፅ ሬዲዮ ዘጋቢ ስቲቭ ሃርማን ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። ፕሬዚደንት ትራምፕ ጄፍ ሴሽንስን መጫናቸውን ቀጥለዋል። አሁን ደግሞ ምክትል ጠቅላይ አቃቤ ህጉ ባለቤታቸው ከዲሞክራቶቹ የደለበ የምርጫ ዘመቻ ማካሄጃ ገንዘብ ተቀብለው ሳለ ጄፍ ሴሽንስ ስለምንድነው ያላባረሯቸው ሲሉ በትዊተር እየጠየቁ ነው። ፕሬዝደንቱ ከመጀመሪያው ጠቅላይ አቃቤ ህጋቸውን የጠመዷቸው የፍትህ ሚኒስቴሩ ሩሲያን በተመለከተ ከሚያካሂደው ምርመራ በምን ጉዳይ ነው ራሳቸውን ያገለሉት ብለው ነው። በትናንቱ የዋይት ሀውስ ጋዜጣዊ መግለጫ ላይ ጋዜጠኞች ፕሬዝደንቱ ጄፍ ሴሽንስን ራሳቸው ስልጣን እንዲለቁ ለምን አይጠይቋቸውም ወይም ደግሞ ለምን አያባረሯቸውም ብለው ጠይቀው ነበር። የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ይህንን መልስ ነበር የሰጡት። ያ ሰው ያደረገው ነገር ሊያሳዝንህ ይችላል፣ ግን ደግሞ ስራውን መስራቱን እንዲቀጥል ልትፈልግ ትችላለህ። ዲሞክራቱ ሴኔተር ዲክ ደርብን ፕሬዚደንቱ የሀገሪቱ ከፍተኛው የህግ አስከባሪ በሆኑት በጠቅላይ አቃቢ ህጉ ላይ የሚፈጽሙት አድራጎት ጭካኔ የተመላበትና አላስፈላጊ ነው ብለዋል። ጄፍ ሴሽንስ ለፕሬዚዳንቱ አንገታቸውን የሰጡ ሰው ናቸው። አሁን ፕሬዚዳንቱ የኒህን ሰው አንገት ሊቆርጡ ነው የሚፈልጉት። ታዲያ እኔ የምለው እንዴት ነው ሰው ለእኚህ ፕሬዚዳንት በማናቸውስ የሥራ ደረጃ ቢሆን በታማኝነት ሊያገለግል የሚችለው? የሉዊዚያናው ሪፐብሊካን ሴኔተር ጃን ኬኔዲ በበኩላቸው የቀድሞውን ሴኔተር ፕሬዚደንቱ አስገድደው ስራቸውን እንዲለቁ ያድርጉና ሌላ ጣጣ ነው የሚከተለው ሲሉ አስጠንቅቀዋል። በማንኛውም ምክንያት ይሁን ጠቅላይ አቃቤ ሕግ ሴሽንስ ከእንግዲህ በቃኝ ቢሉ መወሰኛው ምክር ቤቱ በአሁን ጊዜ የአዲስ ጠቅላይ አቃቤ ሕግ ሹመት ሊያጸድቅ መቻሉን እንጃ። ለምን? ሴኔቱን በጣም የሚከፋፈል ነገር ነዋ። ያ ደግሞ በአሁን ሰዓት አስፈልገንም። ከዋይት ሀውስ እንደሚሰማው ከሆነ ፕሬዚደንቱን እያስቆጣቸውና ትኩረታቸውን እየተሻማ ያለውን የመንግስት ምስጢራዊ መረጃ እየሾለከ መውጣት ጉዳይ እንዲመረምር ጠቅላይ አቃቤ ህግ ሴሽንስ የፍትህ ሚኒስቴራቸውን ቢያዙ ይቅርታቸውን ሊያገኙ ይችሉ ይሆናል። ጾታቸውን ከተወለዱበት ጾታ የቀየሩ ወይም ትራንስጀንደር ሰዎች በሀገሪቱ የጦር ኃይሎች ውስጥ በማንኛውም ቦታ ማገልገል እንደማይችሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ይህ የትራምፕ ውሳኔ የቀድሞው ፕሬዚደንት ባራክ ኦባማ ከአንድ ዓመት በፊት በውትድርና እንዲያገለግሉ ያወጡትን ፖሊሲ የሚቀለብስ ነው። ፕሬዚደንት ትራምፕ በትዊተር አከታትለው ባስተላለፏቸው መልእክቶች ከጀኔራሎች እና ከወታደራዊ ጠበብት ጋር ከመከርኩ በኋላ ትራንስጀንደር ሰዎች በውትድርና ማገልገላቸው እንዲቆሙ ወስኛለሁ ብለዋል። ትራምፕ ስለ ውሳኔያቸው ሲያስታውቁ በአሁኑ ወቅት በዩናይትድ ስቴትስ ወታደራዊ ኃይሎች በማገልገል ላይ ያሉት አራት የሚሆኑ ትራንስጀንደር ሰዎች ምን እንደሚሆኑ የተናገሩት ነገር የለም። ከፍተኛው የዩናይትድ ስቴትስ ወታደራዊ አዛዥ ትራንስጀንደር ሰዎችን ወይም ጾታቸውን የለወጡ ሰዎችን በሚመለከት እስካሁን ባለው ሁኔታ በወታደራዊ ፖሊሲ ላይ የተደረገ ለውጥ የለም ብለዋል። የጦር ኃይሎቹ ጠቅላይ ኤታማዦር ሹሞች ሊቀመንበር ጀኔራል ጆሴፍ ዳንፎርድ የመከላከያ ሚኒስትሩ ከፕሬዚደንቱ ትዕዛዝ ደርሷቸው መመሪያ እስከሚያወጡ ድረስ በወቅቱ ፖሊሲ ላይ ለውጥ አይኖርም ብለዋል። ሰራተኞቻችንን ሁሉ በክብር መያዝ እንቀጥላለን ሲሉም አስገንዝበዋል። የዋይት ሀውስ ቤተ መንግስት ቃል አቀባይ ሳራ ሃካቤ በአሁኑ ወቅት በስራ ላይ ስላሉት ጾታቸውን የለወጡ ሰዎች መጻኢ እድል ጉዳይ ህጋዊ በሆነ መንገድ ለመወሰን ትራምፕ ከመከላከያ ሚኒስቴር ጋር መስራት ይኖርባቸዋል ብለዋል። የእስራኤል ፖሊሶችና ፍልስጥማውያን አማንያን በጥንታዊቷ ከተማ ኢየሩሳሌም በሚገኘው የተቀደሰ ቦታ አካባቢ ዛሬ ተጋጭተዋል። ፍልስጥፍልስጤማውያኑ በእስራኤል ፖሊሶች ላይ ድንጋይ እንደወረወሩና ፖሊሶች እምባ አስመጪ ጋዝና የጎማ ጥይቶችን በመተኮስ ምላሽ እንደሰጡ የእስራኤል ፖሊሶች ተናግረዋል። ኢየሩሳሌም ያሉት ሙስሊም መሪዎች ምዕመናን በጥንታዊቷ ከተማ ባለው የተቀደሰ ቦታ እንዲገቡ ፈቅደውላቸዋል። እስራኤል በያዝነው ወር በተቀደሰው ቦታ ላይ የተከለቻቸውን የጸጥታ መሳሪያዎችን ካነሳች በኋላ ነው። ምዕመናኑ እንዲገቡ የተፈቀደላቸው የፍልስጥማውያን ፕሬዚደንት መሐሙድ አባስ ሙስሊም ምዕመናን በጥንታዊቷ ከተማ በሚገኘው አልአክሳ መስጊድ ተመልሰው እንዲጸልዩ ነው አባስ የተናገሩት። የኢየሩሳሌም ሙስሊሞች መሪ መሐመድ ሑሴን በበኩላቸው እስራኤል የጸጥታ ጥበቃ መሳሪያዎቹን ከመስጊዱ ማስወገዷ አጥጋቢ ነው ብለዋል። እስላማዊ መሪዎቹ የእስራኤል ወረራ የፍልስጤም ሕዝብን ቅስም አይሰብርም በማለት ድል ማግኘታቸውን ገልጸዋል። ሰራተኞች በተቀደሰው ቦታ ላይ ተሰርቶ የነበረውን የሽቦ አጥርና የብረት በር እንዲሁም በበር ላይ ተተክሎ የነበሩት የጸጥታ ጥበቃ ካሜራዎችን ዛሬ ካነሱ በኋላ ፍልስጤማውያን በመስጊድ አካባቢ በሚገኙት መንገዶች ወጥተው ደስታቸውን ገልጸዋል። ይሁንና የሙስሊም ባለስልጣኖች ኮሚቴ ቦታውን ከመፈተሹ በፊት ምዕመናኑ መግባት አልቻሉም ነበር። ነገ አርብ በብዙ ሺህ የሚቆጠሩ ፍልስጤማውያን በአልአክሳ መስጊድ ተሰብስበው ይጸልያሉ ተብሎ ይጠበቃል በብዙ ሺህ የሚቆጠሩ የእስራኤል ፖሊሶችና ወታደሮች ደግሞ ለጥበቃ ይሰማራሉ። ክቡራትና ክቡራን ለዜና የተያዘው ጊዜ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሐምሌ 20 2009 ዓ ም ምሽት ፕሮግራም ነው። ለመሆኑ የኢትዮጵያ ቡና ለምን አረቢካ ተባለ? ካርል ሊነስ የሚባል ስዊድናዊ ነው። የእሱ ተማሪዎች ቡናን መጀመሪያ የሰበሰቡት ከየመን ነው። ከየት እንደመጣ ታሪኩን አያውቁም። ከኢትዮጵያ ወደዛ መጥቶ እንደተተከለ፣ ያው ከአረብ አካባቢ ስለተገኘ ኮፊያ አረቢካ ብሎ በጊዜው ካርል ሊነስ ይህን ስያሜ ሰጠው። ከዛ በኋላ ምግዲያውን በአጋጣሚ የአረቡ ስም ቅድሚያ ወስዶ ስለነበረ ወደ ኢትዮጵያዊ ስም ኦሪጂኑን የሚያመለክት ስያሜ ተቀይሮ ሊሰጠው አልቻለም። ዛሬ ድፍን ዓለም የሚያመርተው የሚጠጣውና ባሻ ሁሉ የሚደባልቀው ድንቁ ፍሬ ቡና የቡና ሁሉ እናት የሆነው የኢትዮጵያው ኮፊያ አራቢካ የዛሬ 80 ዓመት ሊጠፋ ይችላል። በተፈጥሮ አካባቢ ክፍለ ጊዜ ተመራማሪውን ዶክተር ታደሰ ወልደማርያምን ይዘን እንመለሳለን። አሁን የዕለቱ አበይት የኢትዮጵያ እና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያን የሰብአዊ መብቶች አያያዝና አጠቃላይ አስተዳደር በብርቱ የሚወቅስ የሕግ ረቂቅ ዛሬ በዩናይትድ ስቴትስ የሕግ መምሪያ የውጭ ጉዳዮች ኮሚቴ ፊት ቀርቦ በሙሉ ስምምነት አልፈዋል። ለሙሉ ኮሚቴው ከቀረቡት ዘጠኝ የሕግ ረቂቆች አንዱ የሆነው ውሳኔ 128 በኒው ጀርሲው እንደራሴ ክሪስ ስሚት እና ከ50 በላይ የተወካዮች ምክር ቤት አባላት የተደገፈ ነው። ሄኖክ ሰማግዜር ሂደቱን ተከታትሎ የሚከተለውን አጠናቅረዋል። ለውሳኔ በቀረቡት ጉዳዮች የምትስማሙ አይ በሉ፣ የምትቃወሙ ኔይ በሉ። በሊቀመንበሩ እይታ አይ ያሉት አሸንፈዋል። ለውሳኔ የቀረቡት ረቂቆች ስምምነት ተደርሶባቸዋል። የዩናይትድ ስቴትስ ኮንግረስ የውጭ ጉዳዮች ኮሚቴ ሊቀመንበር ኤድ ሮይስ ናቸው። በዛሬ ዕለት ለውሳኔ የቀረቡ ዘጠኝ ረቂቆችን በአባላቶች ድምፅ እንዲሰጥባቸውና ወደ ኮንግረሱ ለአጠቃላይ ውሳኔ እንዲያልፍ ድምፅ ወደ መስጠት የሚወስደውን ውሳኔ ወይም ማርካፕ ያስታወቁት፣ በመክፈቻ ንግግራቸው ሚስተር ሮይስ የኢትዮጵያ መንግሥትና ሌሎችም ሰሜን ኮሪያን ጨምሮ በመካከለኛው ምስራቅ ሂዝቦላ፣ እንደዚሁም ደግሞ የደቡባዊ አሜሪካ አገሮችና ሌሎች ዓለም አቀፍ ጉዳዮች ላይ ያተኮሩ የዩናይትድ ስቴትስ የውጭ ግንኙነት ፖሊሲዎችን <inaudible> While we recognize our long standing partnership with Ethiopia, we must also stress the importance of that government's respect for human rights and democratic principles. <inaudible> <inaudible> በኢትዮጵያ ላይ የቀረበው ውሳኔ 128 በኢትዮጵያ ለሰብአዊ ክብር የቆመ ሁሉን አቀፍ አስተዳደር እንዲኖር ለመደገፍ ይላል በመቅድሙ። በዴሞክራቶችና ሪፐብሊካን አባላት ድጋፍ ያለው ረቂቅ እንዲያውም በቁጥር 56 ደግፈውታል። በኢትዮጵያ በአጠቃላይ ከሚታዩ የመብት ጥሰቶችና የዴሞክራሲ አስተዳደር በደሎች በተጨማሪ ይላሉ የረቂቅ ሕጉ ጸሐፊ የኒው ጀርዚ ኮንግረስመን ክሪስ ስምት በኦሮሚያና አማራ ክልሎች ሰላማዊ ሰልፈኞች ላይ ተፈጸሙ ያሏቸውን በደሎች በዝርዝር በማስረዳት ይህ ረቂቅ ውሳኔ ለኢትዮጵያ መንግሥት ራሱን እንዲታዘብ ከፊቱ የተቀመጠ መስታወት ነው። ሌሎች እንደዚህ ነው የሚያዋችሁ የሚል መልእክት ያስተላልፋል። ዓላማውም ራሳቸውን ፈትሸው ማሻሻያዎችን እንዲያደርጉ ነው። ኢትዮጵያ ኢዝ ኤን ኢምፖርታንት አላይ ኤንድ ፓርትነር ኢን ኢንተርናሽናል ፒስኪፒንግ። ኢትዮጵያ ጠቃሚ ወዳጅና በዓለም አቀፍ ሰላም ጥበቃ ውስጥም አጋር ነች። ይሁን እንጂ እየቀጠሉ ያሉት የሰብዓዊ መብቶች ረገጣዎች ፈጽሞ ተቀባይነት የላቸውም። የኢትዮጵያ መንግሥት ይፈጽማቸዋል ያሏቸውን የሰብዓዊ መብት ጥሰቶች በዝርዝር የተናገሩት ኮንግረስማን ስሚዝ ለውጥ ለማምጣት ቁርጠኝነት ካለ ዩናይትድ ስቴትስ እንዴት እንደምታግዝ በሕጉ የፖሊሲ አቅጣጫም መቀመጡን ያስረዳሉ። በቅርቡ በኦሮሚያና አማራ ክልሎች የጸጥታ ኃይሎች ፈጸሙት ስለተባለው በዝርዝር ሲያስረዱ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊ የሰብአዊ መብት ዘገባን ዘርዝረዋል። አርቢትራሪ አረስትስ፣ ኪሊንግስ ኤንድ ቶርቸር ኮሚትድ ባይ ሴኩሪቲ ፎርሰስ ሪስትሪክሽንስ ኦን ፍሪደም ኦፍ ኤክስፕሬሽን በጸጥታ ኃይሎች የሚፈጸሙ የዘፈቀደ እስራቶች ግድያዎችና የማሰቃየት አድራጎቶች፣ በመናገርና በመደራጀት ነጻነቶች ላይ እየተጣሉ ያሉ እገዳዎች፣ በተቃዋሚዎችና በጋዜጠኞች ላይ የሚካሄዱ በፖለቲካው የሚመሩ የፍርድ ሂደቶች፣ የማዋከብና የማሸማቀቅ ድርጊቶች ሪፖርቱን ስታነቡት በኢትዮጵያ መንግሥት ላይ የቀረበ ክስ አይነት ነው። በዛሬ ዕለት ለኮሚቴው የውሳኔ ድምፅ ከመሰጠቱ በፊት ባለው ሂደት ወይም ማርካፕ የቀረቡት ሕጎች ዘጠኝ ናቸው። ከእነዚህ መካከል የአውሮፓ ህብረት ሂዝቦላን አሸባሪ ብሎ እንዲሰይመው የሰሜን ኮሪያ የሰብአዊ መብት ይዞታን የሚቃኙ እንደዚሁም ደግሞ የኬንያ ምርጫን የተመለከቱ ናቸው። የኮሚቴው ከፍተኛ አባል ኤሊዮት ኤንግል የፊታችን ሐምሌ ሃያ ስድስት ሊደረጉ የታቀዱትን ምርጫዎች አስመልክቶ ይህ ውሳኔ የኬንያ መንግሥት ነጻ ፍትሐዊና ሰላማዊ ምርጫዎችን እንዲያካሄድ ጥሪ ያስተላልፋል። ማንኛውም የፖለቲካ እጩ መገናኛ ብዙሐኑና ማንኛውም የኬንያ ዜጋ የጥላቻ ንግግሮችን ከማድረግና ሁከትን ከማነሳሳት እንዲቆጠብ እጅግ ጥብቅ በሆኑ ቃላት ያሳስባል። በዛሬ ዕለት የቅድመ ውሳኔ መሰናክሉን በሙሉ ድምፅ ያለፈው ረቂቅ ሕግ በኮሚቴው ድምፅ ከተሰጠበት በኋላ ለኮንግረሱ አብይ መድረክ ለውሳኔ ይቀርባል። በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ባለስልጣናት በጉዳዩ ላይ አስተያየቶቻቸውን እንዲሰጡ ጋብዘን ዝግጅታችንን እስክናቀርብ ድረስ አልተገኙም። በዋሽንግተን ዲሲ አካባቢ ለሰብአዊ መብት መከበር በግልም ተደራጅተውም እንደሚንቀሳቀሱ የገለጹትና በማርካፖ የተገኙት አቶ ጋሻው ገብሬ የሚከተለውን አስተያየት ሰጥተዋል። ይሄ የህግ ረቂቅ ሲቀርብ የቀረበበት ሁኔታ በጣም አድርጎ አስገራሚ ነው። ሌሎቹ የሂውማን ራይትስ ጥሰትን ያደርጋሉ ከሚባሉ ከነ ሄዝቦላ፣ ቬኔዙዌላ፣ ሰሜን ኮሪያ፣ ላቲን አሜሪካም ካሉ ጋራ ተደርቦ የኢትዮጵያ መንግስት ስሙ ሲጠራ መስማቴ ለንደኔ ያለ ለሰብአዊ መብት ታጋይ በጣም ትልቅ ነገር ነው። እንደተነገረው ባይ ፓርቲዝን ማለት በዲሞክራቶችም፣ በሪፐብሊካኖችም በሁለቱም ወገን የተደገፈ መሆኑ እና ከመጀመሪያውም ሲነሳ ሃምሳ አንድ በላይ ሰዎች ማለትም የህግ ተወካዮች፣ የህዝብ ተወካዮች የደገፉት መሆኑ ራሱ በጣም ትልቅ ነገር ነው። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ፣ ከካፒተል ሂል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ሰማያዊ ፓርቲ የአስቸኳይ ጊዜ አዋጁ ለሶስተኛ ጊዜ እንዳይራዘም ጠይቋል። ፓርቲው ዛሬ በሰጠው ጋዜጣዊ መግለጫ ላይ አዋጁ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳቶችን አስከትሏል ብሏል። በአዲስ አበባ የኦሮሚያን ልዩ ጥቅም በሚያስጠብቀው ረቂቅ ሕግ ላይ ሕዝብ እንዲመክርበትም አሳስቧል። በባጀት አመቱ መግቢያ በነጋዴ ላይ የተጣለውን የገቢ ግምትም አቅምን አላገናዘበም ብሎታል። መለስካቸው አምሃ ዝርዝር ይዟል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ላይ ዋና ዋና ወቅታዊ የሀገሪቱ ጉዳዮች ናቸው ባላቸው ሶስት ነጥቦች ላይ ማብራሪያ ሰጥቷል። በሁለት አመራር አባላቱ በተመራው ጋዜጣዊ መግለጫ ላይ እንደተመለከተው በይፋ ታውጆ የቆየው የአስቸኳይ ጊዜ አዋጅ ለሁለተኛ ጊዜ ተራዝሞ ይህም ሊያበቃ አንድ ሳምንት ብቻ ቀርቶታል። ይሁንና ይላሉ የሰማያዊ አመራር አባላት፣ እንደተለመደው በማዘናጋት አስቸኳይ ጊዜ አዋጁን ተግባራዊ ሆነው እንዲቀጥል ለማድረግ አዝማሚያ ይታያል ብለዋል። በጽሁፍ የተሰራጨው መግለጫም ሕዝቡ ባለፉት ዓመታት ያሳያቸው መነቃቃቶችና የታዩት ጭላንጭሎች ፍላጎቱን ለማሟላት ባለመቻላቸው ሕዝቡ ወደ አደባባይ በመውጣት ብሶቱን እንዲገልጽ አድርጎታል። ይህንንም ተከትሎ አገዛዙ በአስቸኳይ ጊዜ አዋጅ ስም ወደ ለየለት ወታደራዊ አገዛዝ ከገባ አስር ወራት አስቆጥሯል ይላል ስለሆነም ይህ ሁኔታ መቀየር አለበት ሲል ምክንያቱን ዘርዝረዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተዋል። ገዢው ፓርቲ ሀገሪቱን በየዕለቱ ወደ መቀመቅ እያወረደ ያለውን የአስቸኳይ ጊዜ አዋጅ ከሐምሌ 27 ቀን 2009 ዓ ም ጀምሮ ያነሳል የሚል የጸና እምነት አለን። ይህ አዋጅ ላለፉት አስር ወራት የዜጎችን ሰብአዊና ዲሞክራሲያዊ መብቶች የጣሰ የፖለቲካ ምህዳሩን ከመቼውም ጊዜ ይበልጥ ያጠበበ የሀገሪቱን ኢኮኖሚን እንዲያሽቆለቁል ያደረገ የህዝብን ማህበራዊ መስተጋብሮች የገታ አዋጅ በመሆኑ ከዚህ በኋላ ለሶስተኛ ጊዜ መራዘም እንደሌለበት የሰማያዊ ፓርቲ የጸና አቋም ነው። ፓርቲው በአዲስ አበባ የኦሮሚያን ልዩ ጥቅም ለማስጠበቅ በሚል በቅርቡ በሚኒስትሮች ምክር ቤት የጸደቀውን ረቂቅ ህግም ይጠይቃል። እንደ መግለጫው አባባል የኢህአዴግ አገዛዝ ህገ መንግሥታዊ ድንጋጌዎችን በጊዜውና በአግባቡ አይተገብርም ህገ መንግሥቱን የሚጥሱ አዋጆችን በየጊዜው በማውጣትም ህዝብን ከህዝብ ለማናከስ የማይፈነቅለው ድንጋይ የለም ይላል በጽሁፍ መግለጫው። አሁን የወጣውን ረቂቅም በዚሁ አግባብ መግለጫው ይኮንንና መሆን አለበት የሚለውንም የፓርቲውን አቋም ይገልጻል። አቶ አበበ አካሉ የኦሮሞ ህዝብ ከአዲስ አበባ ማግኘት የሚገባው ልዩ ጥቅም ህገ መንግስታዊ መሰረቱ ሳይሸራርፍና የህዝብን ተፈቃቅሮና ተከባብሮ የመኖር የብዙ ሺህ ዘመናት አኩሪ እሴቶችን በማይሸራርፍ መንገድ መተግበር ይገባዋል የሚል አቋማለን። ይህ አዋጅ የአዲስ አበባ ከተማና የኦሮሚያ ክልል ነዋሪዎች በረቂቁ ላይ ሳይመክሩና ሳይተማመኑ በሚኒስትሮች ምክር ቤት ተወስኖ መውጣቱ የገዢውን ፓርቲ እድሜ ለማራዘም ሲባል ህዝብን ከህዝብ ለማናቆር ሆን ተብሎ የተወጠነ እኩይ ሴራ ነው። የሰማያዊ ፓርቲ መግለጫ በአሁኑ ጊዜ ብዙ ቅሬታ የቀረበበትንና የነጋዴው ማህበረሰብ ምሬቱን እንደገለጸበት የሚነገረውን የገቢ ግምት አንስቷል። ግምቱ የነጋዴውን አቅም ያላገናዘበና በመላ ሀገሪቱ ትርምስ የፈጠረ ነው ብሎታል። ዜጎች ግብር መክፈል እንዳለባቸው ጠቁሞም ይህ የገቢ ግምት ግን በጭፍን የተደረገ የዜጎችን በሀገራቸው በነጻነት ሰርቶ የመኖር ፍላጎት የሚገድብና የህዝብን ኑሮ በብርቱ የሚፈታተን ነው ሲል ገልጾታል። በዚህ አኳያ ሰማያዊ ፓርቲ በቅርቡ በእነዚህና በመሳሰሉ ጉዳዮች ላይ የራሱን አማራጭ የሚያቀርብባቸው መድረኮች እንደሚያዘጋጅም አስታውቋል። እንደዚህ ያሉ እርምጃዎችን ለመውሰድ በአሁኑ ጊዜ በሀገሪቱ ያለው የሰላምና የመረጋጋት ሁኔታ ይፈቅዳል ብላችሁ ታምናላችሁ? ለሚለው የጋዜጠኛ ጥያቄ የፓርቲው ሊቀመንበር አቶ የሸዋስ አሰፋ ምላሽ ሰጥተዋል። እኛ ሰላም ከውይይት ይመነጫል ብለን ነው የምናምነው። እንደ ኢህአዴግ ሰላም ከጠመንጃ ፈሙዝ ይወጣል ብለን አናምን። በተገደደ ቁጥር በታመቀ ቁጥር እየባሰን የሚሄደው። ጥያቄዎች መመለስ አለባቸው የህዝብ ፍላጎት መታወቅ አለበት ኢህአዴግ እንደ ሰነፍ ተማሪ የራሱን ጥያቄ እያወጣ ነው የሚመልሰው ለምሳሌ ህዝብ በመረጥኩት አልተዳደርኩም የመሬቴ የአገሬ ባለቤት አልሆንኩም ብሎ ጠየቀ የወጣቶች ፈንድ ልዩ ጥቅም የምናምን የሚሉ የራሱን ጥያቄዎች አንስቶ መልስኳል ይሄ ሰላም አያመጣም በራሱ ሰላም የሚያመጣ መወያየት በትክክል መቅረብ ምናልባት ጥያቄ ውረድ ከሆነ መቀበል እዛም ድረስ ብሄድ ስለዚህ እኛ በውይይት ነው በማመቅ በማፈን ሰላም አይመጣም በፍጹም የአስቸኳይ ጊዜ አዋጁ ለሌላ ጊዜ መቀጠል ወይም አለመቀጠል እስከ ዛሬ በመንግስት የተሰጠ ይፋ መግለጫ የለም። ይሁንና ከጥቂት ወራት በፊት የአስቸኳይ ጊዜ አዋጁ ሴክረታሪያት ይፋ እንዳደረገው በአዋጁ አፈጻጸም መመሪያ አንድ ላይ ከተዘረዘሩ ክልከላዎች አንዳንዶቹ የተሻሩ ቢሆንም ሰላማዊ ሰልፍም ሆነ ህዝባዊ ስብሰባ ማካሄድ ከተሻሩት ክልከላዎች አልተካተቱም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሌላ በኩል ደግሞ በሰማያዊ ፓርቲ የምዕራብ ጎጃም ዞን አመራር አባላት ላይ አቃቢ ህግ የመሰረተውን ክስ አሻሽሎ እንዲያቀርብ የክልሉ ጠቅላይ ፍርድ ቤት ትእዛዝ ሰጥቷል። የፓርቲው ሊቀመንበር አቶ የሽዋስ አሰፋ ትላንት በባህር ዳር ከተማ የፀጥታ ኃይል አባላት ነን ባሉ ሰዎች ለሰዓታት ተይዘው ከቆዩ በኋላ ተለቀዋል። አስፈሪ ማስጠንቀቂያ ተሰጥቷቸው እንደተለቀቁ ተናግረዋል። መለስካቸው አመሀ ዝርዝር አለው የአማራ ክልል አቃቢ ሕግ ዘጠኝ በሚሆኑ የምዕራብ ጎጃም ዞን የሰማያዊ ፓርቲ አመራር አባላትና ሌሎች አባላት ላይ የተመሠረተውን ክስ አሻሽሮ እንዲያቀርብ ዛሬ የክልሉ ጠቅላይ ፍርድ ቤት ትዕዛዝ እንደሰጠ የፓርቲው ሊቀመንበር አቶ የሸዋስ አሰፋ ለቪኦኤ ገለጹ። ህገ መንግስቱን በኃይል ለመናድ ተንቀሳቅሳቸዋል በሚል ክስ ተመስርቶባቸው ከቆዩት ከነዚህ ሰዎች መካከል አራቱ ፍርድ ቤት የቀረቡ ሲሆኑ፣ ሌሎቹ በተለያየ ምክንያት እስከ ዛሬም እንዳልቀረቡና ጉዳያቸው በሌሉበት መታየት እንደተጀመረም ታውቋል። እነዚህ ተጠርጣሪ የሰማያዊ ፓርቲ አባላት ትናንት ፍርድ ቤት ቀርበው የነበረ ሲሆን ለዛሬ ጠበቃ ይዘው ፍርድ ቤት እንዲገኙ አቃቢ ምልክትም አቀርበዋለሁ ያለውን ተጨማሪ ሰነድ ይዞ እንዲቀርብ የክልሉ ጠቅላይ ፍርድ ቤት ትዕዛዝ ሰጥቶ ነበረ። በዚሁ መሰረት ከሳሽና ተከሳሽ ዛሬ በችሎት ተገኝተው የአቃቢ ሕግ ክስ ተሰምቷል። የተከሳሽ ጠበቃም የክስ መቃወሚያቸውን አቅርበዋል። ፍርድ ቤቱ የተሻሻለውን የአቃቢ ሕግ ክስ ለመስማት ለነሐሴ 26 ቀን 2009 ዓ ም ተለዋጭ ቀጥሮ ይዟል። ከዚሁ ዜና ጋር በተያያዘ በትናንትናው እለት ለሰማያዊ ፓርቲ ተከሳሾች የሕግ ጠበቃ አገልግሎት እንዲያገኙ ለማድረግ ባህር ዳር ከተማ ተገኝተው የነበሩት የፓርቲው ሊቀመንበር አቶ የሸዋ ሳሰፋ የጸጥታ ኃይል አባላት ነን ባሉ ሰዎች ለሰዓታት በቁጥጥር ስር ውለው ነበረ። በቁጥጥር ስር ያዋሏቸውን ሰዎች ማንነት ለማጣራት ያቀረቡት ሕጋዊ ጥያቄ ሕጋዊ ምላሽ እንዳላገኘም አቶ የሸዋ ሳሰፋ ለቪኦኤ ገልጸዋል። በመጨረሻም ማስጠንቀቂያ ሰጥተዋቸው እንደለቀቋቸው ይናገራሉ። አንደኛው ያለኝ ፍርድ ቤት ላይ ስታደረገው የነበረውን አይቻለሁ፣ ከዛ በኋላ የምታደረጋቸውን እንቅስቃሴዎች አይቻለሁ። ስርዓት ብታረግ ይሻልሃል፣ እናስርሃለን፣ አስፈላጊ ከሆነ እንገልሃለን እዚህ አካባቢ ሁለተኛ መምጣት የለብህም ምናምን የሚል ነው። እኔ በጣም የገረመኝ እዛ እንወስደሃልን ያሉኝ ቦታ ይጠይቃሉ የተባሉት ኖርማል የፖሊስ እንትን ለብሰው ይመጣሉ ብዬ የጠበቅኳቸው ሰው አልመጡም። ማንም የመጣ የለም። ይህን ሁሉ ያደረጉት በራሳቸው ነው። የለቀቁኝም በራሳቸው። የኢትዮጵያ ህገ መንግስት ማንኛውም ሰው በህግ ከተደነገገው ስርዓት ውጭ ሊያዝ ክስ ሳይቀርብበት ወይም ሳይፈረድበት ሊታስር አይችልም ሲል ይደነግጋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባዎቹ። ቤተ እስራኤላውያን፣ ራስ ተፈሪያንና ከፍተኛ አስተዋጽኦ ያደረጉ ሌሎች የውጭ አገሮች ዜጎች የትውልደ ኢትዮጵያ መታወቂያ እንዲሰጣቸው መወሰኑን የውጭ ጉዳይ ሚኒስቴር አስታውቋል። የዚህ መብት ተጠቃሚ የሆኑ ሰዎች ወደ ኢትዮጵያ ለመግባት ቪዛ አይጠየቁም። ለመቆየትም ሆነ የመኖሪያ ፈቃድ አያስፈልጋቸውም። ሌሎች መብቶችም እንደሚኖሯቸው ተደንግጓል። እስክንድር ፍሬው ተጨማሪ አለው። አዲሱ መመሪያ የተዘጋጀው የኢትዮጵያ ተወላጅ የሆኑ የውጭ ሀገር ዜጎችን በትውልድ ሀገራቸው የተለያዩ መብቶች ተጠቃሚ ለማድረግ የወጣውን አዋጅ ቁጥር 270 እዝባር 1994 መነሻ በማድረግ መሆኑ ተገልጿል። ኢትዮጵያ ተወልደው ኢትዮጵያ ያደጉና ዛሬ በአይሁዳዊቷ አገር የሚኖሩ 150 ሺህ ቤተ እስራኤላውያን፣ ከበርካታ አስርት ዓመታት በፊት ጀምሮ በኢትዮጵያ የኖሩ ለጸረ ፋሽስት ትግሉም አስተዋጽኦ ያደረጉ የራስ ተፈሪያን እምነት ተከታዮች መመሪያው ከሚመለከታቸው መካከል ናቸው። ለኢትዮጵያ ከፍተኛ አስተዋጽኦ ያደረጉ የውጭ ሀገር ዜጎችም እንደዚሁ መመሪያው ይመለከታቸዋል። ይህንን አዲስ መመሪያ ይፋ ያደረጉት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በተጠቀሱት ሶስት ስብስቦች የተካተቱና መመሪያውን የሚያሟሉ ሁሉ ተጠቃሚ እንደሚሆኑ ተናግረዋል። በመመሪያው መሰረት የተቀመጡ መስፈርቶችን የሚያሟሉ አመልካቾች የትውልደ ኢትዮጵያውያን መታወቂያ ማግኘት እንዲችሉ ወስኗል። ይሄ ውሳኔ ከረዥም ጊዜ በፊት በእነዚህ ሶስት አካሎች ሲቀርብ የነበረ ጥያቄን የሚመልስ ነው። የውጭ ጉዳይ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት ጋር በመሆን ደግመዋለው። የውጭ ጉዳይ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት ጋር በመሆን ትውልዳቸው ኢትዮጵያዊ የሆኑ የውጭ ሀገር ዜጎች የዚህ እድል ተጠቃሚ የሚሆኑበት መመሪያ ወጥቷል። መመሪያው ከኢትዮጵያ ጋር የተለየ ቁርኝት ያላቸውን የውጭ ዜጎች ከማስተናገድ አንጻር የነበረውን የአሰራር ክፍተት እንደሚደፍንም ቃል አቀባዩ አብራርተዋል። በሀገራችን መደበኛ ነዋሪ የሆኑና በልዩ ሁኔታ ለሀገራችን አስተዋጽኦ ያደረጉ የተለያዩ ሀገር ዜጎች አሉ። አንዳንዶቹ ኢትዮጵያ ውስጥ እስከ ሶስት ትውልድ ድረስ ቆይተዋል። እነሱን በምን አይነት መልኩ እንደምናስተናግድ ግልጽ መመሪያ አልነበረንም። ይሄ መመሪያ ያንን የሚፈታ ነው። በጣም የተለመዱ ምሳሌዎች አሉ። የሪቻርድ ፓንክረስት ቤተሰቦች አሁን ሶስተኛው ትውልድ ነው። ለምሳሌ የነ ፕሮፌሰር አቢ ፎርድ እና ሌሎችም ሰዎች ከመካከለኛው ምስራቅ መጥተው ኢትዮጵያ ውስጥ ብዙ ጊዜ የቆዩ የየመን ተወላጆች አሉ። ሶስት ትውልድ ነው። አንዳንዶቹ ተጋብተዋል፣ ተዋልደዋል ከሀገሬው ጋር። ስለዚህ ያንን እልባት የሚያበጅ ውሳኔ ነው። ሁለተኛው ቤተ እስራኤላውያን ከኢትዮጵያ ነቅለው ነው የሄዱት። ሲሄዱ በመደበኛ መንገድ አይደለም የሄዱት ኦፕሬሽን ሙሴ፣ ኦፕሬሽን ምን እየተባለ ነው ሄዱት። ስለዚህ በዚህ ምክንያት መደበኛ የሆነ የጉዞ ሰነድ የላቸው የትውልደ ኢትዮጵያውያን ሰነድ ጥያቄ ሲቀርብ አንደኛው ችግር የነበረው የመረጃ ችግር ነው። ስለዚህ ይህኛውን ፈር ለማስያዝ የሚረዳ ውሳኔ ተደርጎ ሊወሰድ ይችላል። ሌላኛው ለረዥም ዓመታት በሀገራችን የቆዩ የራስ ታፋሪያን ማህበረሰብ አባላት አሉ እና ቤተሰቦቻቸው አሉ እነሱም ቢሆን በተመሳሳይ መንገድ ከኢትዮጵያ ጋር ያላቸውን ትስስር በተመለከተ በሕግ ስርዓት እውቅና መስጠት ያስፈልጋል። በቆይታ አንዳንዶቹ ከኢትዮጵያውያን ጋር ተጋብተው ተዋልደዋል፣ ልጆቻቸውም አሉ። ስለዚህ እነዚህን መሰረታዊ ጥያቄዎች የሚመልስ መመሪያ ነው እየወጣ ያለው። ለሀገራችን ከፍተኛ አስተዋጽኦ ያደረጉ ዜጎች ምን መብት እንዳላቸው መቀመጥ ነበረበት ብለዋል አቶ መለስ። በሶስት ዘርፍ የተዘረዘሩት የውጭ ዜጎች የመብቱ ተጠቃሚ ሲሆኑ ከሚያገኟቸው ጥቅሞች መካከል ወደ ኢትዮጵያ ሲገቡ ቪዛ ለመጠየቃቸውና የመኖሪያ ፈቃድ የማያስፈልጋቸው መሆኑ ይጠቀሳል። ኢኮኖሚያዊ ማኅበራዊና አስተዳደራዊ አገልግሎቶችን በመጠቀም ረገድ በውጭ ዜጎች ላይ በሕግና መመሪያ ወይም በልምድ የተጣሉ ገደቦችና ልዩነቶችም አይመለከቷቸውም። ይሁን እንጂ የመምረጥና የመመረጥ መብት እንደማይኖራቸው ቃል አቀባዩ ጠቅሰዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭታችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ሆን ሞቢ ኤምኦ ቢአይ ላይ ታገኙናላቸው ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ቪኦኤ ዶት ሆርን ዶት ኤምኦ ቢአይ ላይም አለን። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከሰላሳ ሁለት ደቂቃ ሆኗል። የምናስተናግዳችሁ ሰሎሞን አባተና አረኝ ፍስሀዬንን። አሁን ከስልክ አስተያየቶቻችሁ ጥቂቶቹን እናስደምጣለን ዎች ስለ አንዲት ኢትዮጵያዊት ሪያና ምትባል ስለ ጃካርታ ኢንዶኔዥያ ስላላት በልጅነቷ ጀምሮ ስደት በጣም የሚያስከርም ነው። በቀደም ሶማሌዎች ከሶስት አመት ከአራት አመት ጦርነት በኋላ ወደ ሀገራቸው ሲመለሱ የሚቆረቆር መንግስታቸው ሲመልሳቸው ህወሓት እስር ቤት ነጥቆ መሬቱን ሳሙ ኢትዮጵያውያን ግን ታስረው ተገደው የሚመለሱበት ሀገር ነው የሆነችው። ዜዎች ማረም የሚገባችሁ ያለ ይመስለኛል። ይሄም አንደኛ ሰሞኑን በአማራ ክልል ተቅማጥ ተነስቶ ሰዎቹ በጠበላ ምክንያት ምናምን ሲሉ በጣም ሰምቼ እናንተም ሳትጠይቁ አርሳቸዋል። ውሸት ነው። ለምን ቢባል እንዲ ይሄ እኮ ነገር እኮ አሁን እኮ አማራ ክልል ከመሆኑ በፊት እኮ ሌላም ቦታ ሆኗል። በሙስሊማ ዶሚነት በሚደረገው አካባቢ፣ በሱማሌ በተለያየ አካባቢ ሆኗል። እነዚያ ሁሉ አሁን ጠበል ነበር ማለት ነው። እውነቱ ግን የጸበል ጉዳይ ሳይሆን የስርዓቱ ለህብረተሰቡ ንጹህ ውሀ ያለማቅረብ ጉዳይና የተመጣጠነ ምግብ ያለመብላት ጉዳይ ነው። ለማ አባላለውኝ ቮይስ ኦፍ አሜሪካዎች እንዴት ናችሁ? ትናንትና ሬዲዮ ጣቢያችሁን ሰማሁ። ግን ለምን እያዛሉ ማለት ሳይሆን ይሄ ራሱ አንዲት ቀበሌ የሚገኙ ሙሰኞች ቁጥር ይሆናል እንጂ በመላ ሀገሪቱ ያለ የፓርቲ አባል ማለት ፈቃድ ላይሰንስ ማግኘት ነው ሙስና ወይም ይህን ጉቦ እንዲበላ እንደፈለገ እንዲንደላቀቅ የሚያስችለው የፈቃድ አሰጣጥ እንደሆነ ነው የማየው የፓርቲ አባል መሆን በየቢሮው የተቀመጡትን የተመለከትን እንደሆነ ወልምዱ የለም፣ እውቀቱ የለም፣ ችሎታው የለም፣ ሰብአዊነቱ የለም፣ ህዝብን እንዲሁ በሙስና ሲያንገላቱትና ሲግጡት የሚውሉ መሆናቸው ይታወቃል። ይህ ህዝብ የሚያውቀው ነገር ነው። ከህዝብ የተደበቀ ነገር የለም። ሰላሳ አራት ናቸው ብሎ እንደው እነዚህን ብቻ ማቅረቡ በጣም የሚያሳዝንና ጨዋታ ነው። ድርጅቱ ራሱ ኢህአዴግ የነቀዘ ነው። ከላይ እስከ ታች ድረስ የነቀዘ ስለሆነ ራሱን እንዲያውም ለዚህ ለንቅዘቱ በጥልቅ ታድሶ የቀረበበት ጊዜ እንጂ በእርግጥ ይሄንን ችግር እፈታለሁ ብሎ የተነሳ አለመሆኑን ነው የሚያሳየው። እንዲህ አይነቱ ቀልድ ቀልድ ይመስላል። ህዝብ ያውቀዋል። ዛሬ መሬት ሽጦ አስር ስድስት መሬት ያልሸጠና ያልተንደላቀቀ የለም እኮ ከህዝብ እየገበፋል ሚስቶቻቸው በሚያደርጉት ጊዜ እዚህ እየመጡ እንዲሁም እንደሚወልዱ በህዝብ ገንዘብ እንደሚንደላቀቁበት እናውቃለን። የተሻለ ስራ ቢሰሩ ይሻላል ነው የምለው። አመሰግናለሁ። ክቡራትና ክቡራን አድማጮች ለአስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202205994 ሁለት የውስጥ መስመር ለአስተያየቶቻችሁ ሁል ጊዜ ክፍት ነው። ከኢትዮጵያ የምትደውሉ በቅድሚያ 98 አስመዝግባችሁ በተዘዋዋሪ መሆኑን እንድታሳውቁ እንጠይቃለን። በሌሎች አካባቢዎች ያላችሁ ደግሞ በየዓለም አቀፍ አገልግሎቱ እንደዚሁ በተመሳሳይ ሁኔታ እንድታሳውቁ እናሳስባለን። በነጻ የምትደውሉበት የስልክ መስመር በመሆኑ በኢሜይል ለምትጠቀሙ ደግሞ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። እንግዲህ ቀደም ሲል እንደተገለጸው ያለፏችሁን ዝግጅቶች ክቡራትና ክቡራን አድማጮች ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ከፌስቡክ ገጻችን ቪኦኤ አምሃሪክ አት ቪኦኤ አምሃሪክ ላይ ማግኘት ትችላላችሁ። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ባህልና ማህበረሰብ ይቀጥላል። ሀሳብ እንደ መንገድ በማስረጃ የተደገፈ ጠቃሚ ወጎች በሚል አብይ ርዕስ የተሰናዳ አዲስ ተከታታይ ዝግጅት አካል ነው። እንግዳችን ዶክተር ሽመልስ ቦንሳ ይባላሉ። በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪቃ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳይ ያስተምራሉ። በፕረስ በሴቶች ጉዳይ፣ ፍልሰት፣ በከተሜነትና ከተማ ነክ ርዕሰ ጉዳዮች ዙሪያ ያደረጓቸው በርካታ ጥናትና ምርምሮች ለኅትመት በቅተዋል። ከተማ እንደ አገር የሚለውን ጨምሮ በከተማ መንግስትና ህብረተሰብ ማሃል ያለውን መስተጋብር በሚመረምሩ የጥንት ስራዎቻቸውና በታሪክ ምርመራና ፋይዳው ዙሪያ የተካሄደውን ውይይት የመጨረሻ ክፍል ለምሽቱ ይዘናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። በዚህ ጊዜና በዚህ ሰዓት የሚታዩት ይበልጡን የፖለቲካ ቃና ያላቸው አንዳንዴም የተወሰነ ቡድን ፍላጎት ለማሳካት የሚደረጉ መሆናቸው በራሱ ችግር ላይሆን ይችላል ከሌሎች ፍላጎቶች ጋር የሚጋጩበት አንዳንዴም፣ መሰረታቸው ተጨባጭ እውነታዎች በመሆን ፋንታ የሰዎች ፍላጎት እንደ እውነታ የሚቀርቡበት አለና እንዲህ ያለ የተሳከሩ ሁኔታዎችን ለማጥራት በጥናት መሰረት ባላቸው ጭብጦች ላይ የተመረኮዙ መረጃዎች እርስዎ አሁን እንዳቀረባቸው አይነት ጥናቶች ለአጥኚዎች ብቻ ሳይሆን ለህብረተሰብ የሚቀርቡበት ሁኔታ ላይ እንነጋገር። የመገናኛ ብዙሀን ፋይዳ እንዳለ ነው። ዛሬ እንደምናደርገው ውይይት ያለ በምን መልኩ መረጃዎች የብዙ መሆን ይችላሉ? እንዴት ይመለከቱታል? ይህን ጠቅላላ አሁን ስንነጋገር ሁለት ነገሮች ናቸው እየታየ ምንድን ነው አንደኛው፣ ታሪክ በታሪክ ላይ መጀመሪያ ስንጀምር ተነጋገርን። ከዛ በኋላ ወደ ከተማ አሁን ትልቅ ትኩረት እየተሰጠው እኔም ደግሞ ሰራበት የነበረው ነው እና ሁለቱ ነገሮች ምንድን ነው እየሆኑ ያሉት? በፊት ታሪክ አሁንም ታሪክ ነው። እንደገና ደግሞ በአሁኑ ጊዜ ደግሞ ከተማ ላይ የትልቅ የመታገያ መድረኮች ሆነው ትልቅ ክርክር የሚካሄድባቸው መድረኮች ናቸው። በታሪክ ላይ ለረጅም ጊዜ ክርክር ሲደረግ ነበር። በኢትዮጵያ ታሪክ ላይ ብዙ መግባባት እንዳለ ሁሉ እንደገና ደግሞ ከፍተኛ የሆነ ያለ መግባባት በኢትዮጵያ ታሪክ ትንተና ላይ ብቻ ሳይሆን በኢትዮጵያ ውስጥ በተፈጸሙ የታሪክ ሂደቶች ላይ ያለ መግባባት አለ እና ታሪክ እንደ መታገያ መድረክ ሆኖ ያገለግላል። አሁንም እየሆነ ያለው እሱ ነው። እንደገና ደግሞ ባለፉት የተወሰኑ ዓመታቶች ውስጥ አዲስ አበባ ከተማ ሌላው ዋናው ትግል የሚካሄድበት መድረክ ሆኖ ወጥቷል። እና ያ ትግል የሚካሄደው በአንድ በኩል መንግስት አለ፣ በሌላ በኩል ደግሞ መንግስት የፈጠረውን ራዕይ የማይቀበል ክፍል አለ። ስለዚህ ስቴት ምንለው አለ፣ ከዛ ከስቴት ውጭ የሆነው ክፍል አለ። የተለያየ ቅርንጫፍ አለው ትግሉ። በሌላ በኩል ደግሞ ራሷ በከተማዋ ማንነት ላይ የከተማ ማንነት ምንድን ነው? አዲስ አበባ ማለት ምን ማለት ነው? ከሚለው ጀምሮ ማንነት ብቻ ሳይሆን ባለቤትነትንም ጨምሮ የማን ነው ከተማው? የማን ናት አዲስ አበባ በሚለው ጉዳዮች ላይ ትልቅ ትግል እየተካሄደ ነው ያለው እና እነኚህ ሁለት እንግዲህ የትግል አውድማ የሆኑ ነገሮች ናቸው። የኢትዮጵያ ታሪክና የኢትዮጵያ ዋና ከተማ የምንለው አዲስ አበባ ምንድን ነው? አሁን እዚህ ውስጥ የሚያስፈልገው ክርክሩ መካሄዱ መልካም ነው፣ ምክንያቱም የተደበቀ የማይገለጥ ነገር የለም እና መውጣቱ አይቀርም እና ሲወጣ ግን እንዴት ይወጣል ነው። ለምሳሌ የመነጋገሪያ መድረኮች አሉን ወይ ነው በአሁን ብዛኛው ስለ አዲስ አበባ ክርክር እየተካሄደ ያለው የሶሻል ሚዲያ በምንለው ላይ ነው እና ብዙም እንትን አደለም። አነባዋለሁ እንጂ መጽሐፉን አልፈለኩም። ለምንድን ያልፈለግኩት እዛ ላይ የሚጻፉት ነገሮች መጥፎ ሆነው አይደለም። ግን ምንድን ነው ብዙ ጊዜ እንደዚህ አይነት በጣም ውስብስብ የሆኑ የታሪክ ጉዳዮች ይቀለበሳሉ። ተቀልብሰው ነው እና እያንዳንዱ ሰው ከራሱ መንገድ ነው የሚጽፈው። እኛ በታሪክ ሙያ ውስጥ ምንድ ነው የምንለው መርጦ ማስታወስ፣ መርጦ መርሳት የሚባል ነገር አለና የተወሰኑ ነገሮች እየተመረጡ ይወጣሉ። የተወሰኑ ነገሮች እየተመረጡ ይረሳሉ። ከዋናው ሀሳብ ባፈነገጠ መልኩ ባፈነገጠ መልኩ የራስን ፍላጎት ለማስፈጸም ነው ይበልጡ እና እንደዛ እየወጡ የሚጻፉ ነገሮች ናቸው። እና ጎዶሎ ነው የሚሆኑት፣ ብዙ ጊዜ ጎዶሎ እውነታዎች ይሆናሉ። እውነት ሙሉ የላቸውም ለማለት አይደለም። እውነታ ያላቸው የሚነሱ ጥያቄዎች፣ ሌጂትሜት ትክክለኛ ጥያቄዎች፣ ተገቢ ጥያቄዎች ሆነው ችግሩ ምንድነው? እንዴት ነው እነዚህ ነገሮች የምንመርጠው ነው አየህ መረጃዎችን ስንመርጥ የማንፈልጋቸው መረጃዎችን አንጠቀምም፣ ምንፈልጋቸው ብቻ ነቅሰን እናወጣለን። አንደኛ ወስኖ ስለዚህ ነው ይሄ ሴሌክቲቭ ሪመምበሪንግ የሚባለው እና ሴሌክቲቭ ፎርጌቲንግ ሁለቱም ነው። እናስታውሳለን፣ እንረሳለን። እስኪ እናስታውስ በተጨባጭ መረጃ ላይ ወደ ተኮረው እንሂድና አዲስ አበባ ነው ተንተርሶ ነው የሰሞኑን ግራ መጋባት ጭምር የፈጠረ ሁኔታ እናያለን። በቀደሙት ሁለት ዓመታት ውስጥ በኦሮሚያ ክልል ከፍተኛ ሕዝባዊ እንቅስቃሴ ነበር አንዱ የዚህ ህዝባዊ እንቅስቃሴ መነሻ የአዲስ አበባ ከተማ መስፋፋት በሚል እቅድ አቅራቢያው የሚገኙ መንደሮች፣ የገበሬ አካባቢዎችን፣ ገበሬዎችን ከእርሻ መሬታቸው የሚያፈናቅል ዘላቂ ጉዳት የሚዳርግ በጣም ብዙ የተጻፈበት በመገናኛ ብዙሀንም የተዘገበበት ነው። በመንግስት በኩል ያን ሁኔታ ለማሻሻል የሚደረጉ እርምጃዎች እንደሚወሰዱ ያም መጀመሪያ የተያዘው እቅድ እንደቀረ ይህን ነገር እንጂ አግባቢ ሁኔታ ላይ አልተደረሰም። ከዛ በኋላም የተፈጠሩት ሁኔታዎች ለብዙዎች ህልፈት ሁሉ አብቅተዋል። በጎንደር ሌላ ህዝባዊ እንቅስቃሴ የተከተለ የኦሮሚያ መንግስት ይህን መግለጫ ያወጣው ይህን ጥያቄ ለመመለስ ጭምር በሚመስል የአዲስ አበባን ከተማ የሚመለከት የኦሮሚያን ልዩ ጥቅም ማስጠበቅ የሚል ጉዳይ ወጥቶ እያነጋገረ ነው። ወጣለት ከሚባለው ማህበረሰብ የወጡ ወገኖች ጭምር ያልተቀበሉት ወይም ከፍተኛ ተቃውሞ ያቀረቡበት ነው። እስኪ መንፈሱን መጀመሪያ በአጭሩ እንረዳ። እርስዎ እንደተረዱት እኔ እንደተረዳሁት እንግዲህ ተንከባሎ የመጣ ችግር ነው። በህገ መንግስቱ ላይ አንቀጽ 49 ንዑስ አንቀጽ አምስት ላይ የአዲስ አበባ የወደፊት ሁኔታ፣ የኦሮሚያ ክልል በአዲስ አበባ ውስጥ የሚኖረው ጥቅም በዝርዝር እንደሚወሰን የሚናገር ክፍል አለ እና ያ ነገር እስካሁን ድረስ ግን አልተደረገም ነበረ እና የቆየ ችግር አለው። ስለዚህ ህገ መንግስቱ ላይ አለመውጣቱ ነገሮችን እንዳወሳሰበ ነው። አሁን በሚወጣበትም ጊዜ በተለይ በኦሮሚያ አካባቢ የተደረገው ትልቅ ተቃውሞ ሌጂቲሜት የሆነ ተቃውሞ ነው። የሰው መሬት ያለ አግባብ እየተወሰደ ካሳ እየተሰጠ ወይም እየተከለከለ የተባረረ ብዙ ገበሬ ያለ እና ያንን መነሻ በማድረግ የተነሳ ህዝባዊ አመፅ ነበር። ለዛ መልስ ይሆናል ተብሎ የተመለሰው መልስ ግን ማንንም ሳያረካ ነው ያበቃው። በዛ መልስ የረካ ህዝብ ያለ አይመስለኝም። ምክንያቱም አንድ ህዝቡ የጠየቀው ጥያቄ እሱ ነው ወይ ነው። የኦሮሞ ፖለቲከኞች ለምሳሌ በሀገር ውስጥም ከሀገር ውስጥም ውጭ ያሉትም የሚናገሩት መጀመሪያውን የኦሮሞ ህዝብ ጥያቄ እሱ ነበር ወይ? ያ ሁሉ ህዝብ ያለቅበት ምክንያቱ ይሄ ነው ወይ የሚል ነው እና እኛ ከጠየቅነው ነው ውጭ እንደገና ደግሞ እኛ ከጠየቅነው ነው ያነሰ መልስ ስለሆነ አንቀበለውም ነው። በሌላ በኩል ያለው ህዝብ ደግሞ የባለቤትነቱ ጉዳይ አስደንጋጭ የሆነበት ምክንያቱም አዲስ አበባ እንግዲህ የኢትዮጵያ ብሔራዊ ከተማ ነው። የሁሉም ህዝብ ማህበረሰብ መቀመጫ ነው። እንደ ኢትዮጵያ ምልክት ሆኖ ነው የተቀረጸው ተብሎ ነው የሚታወቀው እና ያንን መሰረታዊ በሆነ መንገድ የሚንድ አድርጎ ነው የሚመለከተው እና ከሌላው ማህበረሰብ በኩል ትልቅ ተቃውሞ ፈጥሯል። እና መንግስቱ ይህንን እርምጃ ሲወስድ እነኝህ ነገሮች አይመጡም በሚል ነው ወይ ይመጣሉ በሚል ታስቦ ነው የተወሰነው ነው። እንዴት እንደተወሰነ አናቅም። ዛንዴም እኛ አደለን ያወጣ ነው መጀመሪያ ተብሎ ነበረ ስለዚህ የተክደው ነበረ። በኋላ የሰውን ስሜት ከተመለከቱ በኋላ የተወሰኑች ነገሮችን በማሻሻል የወጣ ህግ አለ። ግን ህጉ አጭር ህይወት ያለው ነው የሚመስለው ምክንያቱም ገና ካሁኑ ብዙ ችግሮች ውስጥ ገብቷል። ስለዚህ በተወሳሰበ ችግር በተወሳሰበ መንገድ ግራ የተሰጠ መልስ ነው ማንንም ሳያስደስት ያለቀ፣ እንደውም ለግጭት ወይም ደግሞ ላለመተማመን መንገድ የከፈተ ነው። እስኪ በባለቤትነት ይዞታ ላይ ለሚነሱ ጥያቄዎች አንድ መሰረታዊ ነገር መመልከት እንሞክር። አንድ ከተማ፣ አንድ አካባቢ፣ አንድ ክፍለ ግዛት የባለቤትነት ጥያቄ ሲመጣ ባለቤት ነኝ እኔ በባለቤትነት ቀዳሚ ተቀባይ ነኝ፣ ሌሎች እንደ እንግዶች የተቀበልኩ ነኝ የሚል ሀሳብ ለማንሳት ኬት ነው መጀመሪያ ያለበት? መቼ ነው የባለቤትነት ይዞታ የሚጀምረው? የዛሬ ሃምሳ ዓመት በዛ ቦታ ይዞታ ስር ያለ የዛሬ መቶ ዓመት ቁጥሩ በዝቶ የሚታይ አብዛኞቹ የኢትዮጵያን አካባቢዎች የሚመለከቱ ታሪኮች ብዙ ዘመናት ወደኋላ ይሄዳሉ። በተለይ የአፍሪካ ቀንድ ላይ ኢትዮጵያን ጨምሮ ፍልሰትን የሚመለከት የሰዎች እንቅስቃሴን በሚመለከት ጥናቶችም አድርገዋልና እስኪ ብርሃን ይፈንጥቁ። እንግዲህ የአዲስ አበባ ከተማ ታሪክ ይህ ታሪክ ባለሙያ ሰው የሚያየው ትንሽ ለየት ይላል። በተለይ ፖለቲከኞቹ ከሚያዩበት መንገድ ይለያል። ታሪክ ሙያ እንግዲህ በተሻለ መጠን ወደ እውነታው ለመቅረብ ነው። ያቺ እውነታ የተባለችዋን ነገር በተወሰነ ደረጃ መድረስ መቻል ነው። ምክንያቱም እኛ ከዛ ድርጊቱ ከተፈጸመበት ዘመን ራቅ ያለን ስለሆነ ሙሉ ሙሉ ፍጹም በሆነ መንገድ እናያቀዋለን እና የአዲስ አበባን ታሪክ ለምሳሌ ብናመጣ የአዲስ አበባ አካባቢውን ብናመጣ በኢትዮጵያ ታሪክ ውስጥ እንግዲህ ብዙ መመላለስ ያለበት አካባቢ ነው። ሕዝብ ከተለያየ አቅጣጫ በተለያየ መንገድ ወደ ተለያየ ቦታ ሲዘዋወር የነበረበት ሲጋባ ሲጋመድ የነበረ ሕዝብ ነው ያለው እና ብዙ ጊዜ እንደውም አንድ አቶ ሰለሞን ደሬሳ የሚለው ነገር አለ። በአያቶቻችን በኩል ያለፉትን ወንዶች አናቃቸውም ነው የሚለው እና ያ ምንድን ነው የሚያሳየው? እርስ በርሱ የተዋለደ የተወራረሰ ነው የተጋመደ ህዝብ ነው እና ብዙ ሰዎች አሁን ለምሳሌ ወደኋላ መቁጠር ቢጀምርኩ ብዙ ነገር ነው የሚያገኙት። እያንዳንዳችን ወደኋላ ኋላ ከሁለት ከሶስት ትውልድ በኋላ ወይም አንዳንዱ በሁለት በሶስት ትውልድ ሊጀምር ይችላል እና የተለያየ ዝርያ ውስጥ ነው የምንገባው እና ድብልቅልቅ ያለ ነገር ነው ያለን። እና ያ መጥፎ ነገር ሆኖ አይደለም፣ በንግድም በጋብቻም። እና እንደዚህ ደግሞ ፍልሰት፣ በተለይ ፍልሰት የዓለም ታሪክ የፍልሰት ታሪክ ነው፣ የዚህንም ሀገር ጨምሮ ማለት ነው። በፍልሰት የተመሰረተ ከተማ ነው። ስለዚህ ያ ረጅም ታሪክ ያለው አካባቢ ነው። በተለይ ይሄ ሸዋ የሚባለው አካባቢ የመካከለኛው መንግስት በጣም ሲንቀሳቀስበት የነበረው፣ ትልልቆቹ ጦርነቶች ሁሉ ሲካሄዱበት የነበረው በተለይ ከአመር ግራኝ ከሚባለው ኢትዮጵያዊ ነው የሀረር አካባቢ መሪ ትልቁን ጦርነት የተካሄደው የሽምብራ ኩሬ የምንለው እዛ አካባቢ ነው። ስለዚህ በዛን ጊዜ የነበሩ ሬከርድስ ሬኮርድስ ሜዲቨር ሬከርድስ ለምሳሌ የነ አጼ ዳዊት የነ አጼ ሰርጽ ድንግል አሁን በምንለው በአዲስ አበባ አካባቢ ነበሩ የሚል ጽሑፍ አለ። ወደ 15ኛ 16ኛ ክፍለ ዘመን ላይ 16ኛ ክፍለ ዘመን ላይ እነኚህ ዶኪመንቶቹ የዜና መዋዕል የምንለዋለ ክሮኒክልስ አለው አይደለ? እዛ ላይ ቦታዎችን ይጠቅሳል ብዙ ቦታዎች ነበሩ እና ይሄ እንግዲህ በተለያየ ቦታ ነው። አዲስ አበባ ብቻ ሳይሆን በተለያዩ የሀገሪት አካባቢዎች ያው የነበሩ የህዝብ አሰፋፈሮች መሰረታዊ በሆነ መንገድ ተቀያይረዋል። ስለዚህ የባለቤትነት ጥያቄ እንግዲህ እነኝን ነገሮች ሁሉ አድሬስ ያደርጋል ያስገባሉ ወይ? አሁን ጥያቄ ያነሳል እነኝን ጥያቄዎች ያነሳል። እና አሁን አንዳንዶቹ የሶሻል ሚዲያ ላይ ስንመለከት ወደኋላ መታሰብ ከጀመረ እንግዲህ መቆም የለብንም ነው ማለት በ19 ክፍለ ዘመን ሳይሆን ወደ 17 ወደ 18 ወደ 16 የምንሄድና እናቆም ነው። እና ይሄ ነገር ያዋጣል ወይ ምንድን ነው ማድረግ ይሄ ነገር ያዋጣል የሚለውን የሰዓታችን ገዳቢነት እናቁም እንጂ ንግግሩ ውይይቱ ገና መጀመሩ ነው። ዶክተር ሽመልስ ቦንሳ የታሪክ ተመራማሪ በኢትዮጵያ ይበልጡንም ደግሞ በከተሞች አሰፋፈርና በተለያዩ ተዛማች ጉዳዮች ላይ ያደረጓቸውን ጥናቶች መሰረት አድርገን ይህ አሁን የጀመርነው ሀሳብ ሰፋ ባለ ውይይት ይቀጥላል። ለጊዜው አመሰግናለሁ። አሁን ደግሞ የተፈጥሮ አካባቢ ሳይንስና ሕይወት ይከተላል። ዛሬ ሰፊ የዓለም ክፍል የሚያመርተው ድፍን ዓለም የሚጠጣውና ባሻው ሁሉ የሚደባልቀው ድንቁ ፍሬ ቡና ሁሉ እናት የሆነው የኢትዮጵያው ኮፊ አራቤካ የዛሬ ሰማንያ ዓመት ሊጠፋ ይችላል። የአየር ንብረት ለውጡና ጎጂ ተጽዕኖዎቹ ችላ ከተባሉ በያዝነው ምዕት ዓመት መጨረሻ አካባቢ አሁን ቡና የሚያበቅለው ማሳና ሰፈር ሁሉ ቡና አያበቅልም። የኢትዮጵያው የአካባቢና የአየር ንብረት ለውጥና የቡና ደን መድረክ ተብሎ የሚጠራው ጥምረት አማካሪና ተመራማሪ ዶክተር ታደሰ ወልደ ማርያም ጎሌ እንዲሁም እንግሊዛውያን ባልደረቦቻቸው የኪው ሮያል ቦታኒካል ጋርደንስ ወይም የኪው የእጽዋት ጥበቃና ምርምር ማዕከል ኃላፊዎችና ተመራማሪዎች ዶክተር ኤረን ዴቪስ እና ጀስትን ሞት የጥናቶቻቸውን ውጤት ባወጡበት ጽሁፍ ላይ አሁን ያሉ የጥንካሬ የድክመት፣ የዕድሎችና የስጋት አካባቢዎችን ትንታኔ እንዲሁም መወሰድ አለባቸው ብለው የሚያስቧቸውን እርምጃዎች የሚጠቁሙ ሐሳቦችን አስፍረዋል። ዶክተር ታደሰ ወልደ ማርያምን አነጋግርያለሁ። በቡና አካባቢዎች ላይ ይደርሳል የሚባለውን ስጋት ምን አመጣው? ይሄ ከአየር ንብረት ለውጥ ጋር የተገናኘ ነው? እንግዲህ ብዙ በአጠቃላይ አሁን የአየር ንብረት ለውጥ በተለያዩ በእጽዋት በዝርያ ደረጃ ሊሆን ይችላል፣ በስነ ምህዳር ደረጃ ሊሆን ይችላል ተጽዕኖ እያሳደረ ነው። እና ቡና የሚመረትበት አካባቢ ቡና በተፈጥሮ ያው ለአየር ሙቀት ስም ነው፣ ምንድን ነው ተጻራሪ ነው። በጣም ሲሞ በጣም ከፍተኛ ሙቀትም ከፍተኛ ሙቀትም ከፍተኛ ትዝቃዜም አይቋቋም የሰው እንትን አለው። ወሰን አለው። በተወሰነ የአየር ሙቀት አካባቢ ነው መብቀል የምችለ። እንደገና የዝናብ መኖርም ወሳኝ ሚና ይጫወታል እና ያን ከግምት ውስጥ አስገብተን አሁን ያለው ቡና የሚመረጥበት ቦታ የቡና ደን ያለበት እነዚህ እነዚህም ከግምት ውስጥ አስገብተን ከአየር ንብረቱ በተጨማሪ ደግሞ በሰው ተጽዕኖ የሚደርሱ ነገሮችን ከግምት ውስጥ አስገብተን ስናይ ትልቅ ለውጥ ሊኖር ይችላል የሚል ነው የኛ ግምት የሚያሳየው። ምንድን ነው የአየር ሙቀቱን ብቻ ለምሳሌ ካየን ኢትዮጵያ በየአስር ዓመቱ ቡና አሁን በየአስር ዓመቱ የቡና ተስማሚ ቦታ ከምድር ወለል በላይ አሁን ያለ ካለበት ከፍታ በሰላሳ ሁለት ሜትር ከፍ እያለ ይሄዳል። ወደ ተራራው እየወጣ ይሄዳል ማለት ነው። ተስማሚነት አሁን ወይና ደጋና ደጋ ቀመስ የሆኑት አካባቢዎች ወደ ቆላነት እየተቀየሩ ይሄዳሉ ማለት ሆኖ ነው አ ሙቀቱ እየጨመረ ይሄድና ለምሳሌ አሁን እስከ ሁለት ሺ ሁለት መቶ ሊሆን ይችላል አንዳንድ ቦታ ሁለት ሺ ስድስት መቶ ሜትር ከፍታ ሁሉ ቡና መብቀል ጀምረዋል። እሱ የቅርብ ጊዜ ክስተት ነው። እስከ ሁለት ሺ ነበረ የሚታወቀው። ያ እስከ ሶስት ሺህ ድረስ ወደ ሶስት ሺህ በላይም እስከ ውርጭ የሚባለው ወደ ጠንጣዛ ቦታ ሁሉ ሊወጣ ይችላል። እነዛም ሞቃት እየሆኑ ይሄዳሉ። በአንድ በኩል ደግሞ ቡና ጥላ ይፈልጋል፣ ጥላዛ አስፈልጋል። የጫካውን ቃየን ደግሞ ያው በተፈጥሮ ደን ውስጥ ነው የሚበቅለው። እጽዋቶችም ብዙ ነፍስ ያላቸው ሌሎችም ይሰደዳሉ፣ በአየር ንብረት ምክንያት ሊሰደዱ ይችላሉ ወደሚሻላቸው ቦታ ማለት ነው። ነገር ግን ቡና ወዴት ሊሄድ ይችላል? አሁን እንዳለው ከፍተኛ ቦታዎቹ ደን የላቸው። ደኑን ዱሮ መንጥረን ጨርሰናል። አብዛኛው ከሁለት ሺህ በላይ አብዛኛው ቦታ ወደ እርሻ ተቀይሯል። አሁን ቡና ያለበት ቦታም ደን በብዛት ያለው በእኛ እምነት ቡና ራሱ ከፍተኛ ሚና ተጫውተዋል። ለደን መኖሩ ለኢኮኖሚያዊ ጠቀሜታ ያለው አይነት የመሬት ይዞታነት ገጽታ ሰጥቶታል። ደን መኖሩ እዛ ውስጥ ደግሞ ትልቅ ኢኮኖሚያዊ ፋይዳ ያለው ተክል የሚመረትበት ቦታ በመሆኑ ገበሬዎች ጠብቆ እንዲያቆዩም እየጠበቁ ቡናም ያመርቱ አድርገዋል። ነገር ግን ወደ ደጋ አካባቢ ከደን የሚገኙ ሌሎች የገቢ ምንጮች ቆርጦ ከመጠቀም ውጭ ብዙ ስላልነበረ አብዛኛው ቦታ ጠፍተዋል። ስለዚህ ተስማሚ ቦታም የለም ማለት ነው ቡና ወደ ደጋ ለማውጣት አንዱ ችግር የሚሆነው ወደፊት የደጋ ቦታ እጥረት የለባትም። ኢትዮጵያ ትልቁ የአፍሪካ ደጋማ ቦታ ያለው ኢትዮጵያ ውስጥ ነው። ለቡናም በጣም ከፍተኛ ተስማሚ ያላቸው ሰፊ ደጋማ ቦታዎች ያሉት ኢትዮጵያ ውስጥ ነው። ከዓለም በአይ ማንም የሚወዳደር የለም ከኢትዮጵያ ጋር ተስማሚ ቦታ በሚያል። ነገር ግን እነዚህ እጥረቶች አሉ። በሌላ እርሻ በተለያየ ነገርም የተያዙ ናቸው እነዚህ ቦታዎች ቡናን ወደዛ እንወሰድ ብዙል የአካባቢ ገበሬ ስ ይቀበላል ወይ ሌሎችም እንግዲህ ብዙ እነዚህ ቦታዎች በሌላ ወይ በአካባቢ ጥበቃ ሊሆን ይችላል፣ በሌላ ነገር ደግሞ ተይዘወት ሊሆን ይችላል። የላንድ ዩዝ ኢሹ አንዱ ጉዳይ ሆናል ማለት ነው። ማየት ያለብና ነገር ግን ያው እነዚህን ሁኔታዎች አተንተን ለውጡን በተለይ አየር ንብረት ለውጥ የሚያመጣውን ችግር መቋቋም ጥረት ከደረገ ደግሞ ከየትኛውም ሀገር የተሻለ አማራጭ አለ እዚህ ለማለት ዶክተር ታደሰ አሁን የሚነግሩኝ እና በጽሁፋችሁም ላይ ያወጣችሁት ያ በመጪዎቹ ሰማንያ ዓመታት እስከያዝነው ምዕተ ዓመት መጨረሻ ድረስ ሊደርስ ይችላል የሚባለው ጉዳት የበረታ ስልሳን ከመቶ የሚጠጋው ክልል ለቡና ምርት የማይስማማ መሆን ማለት እኮ ከሁለት ያጣ እንደ መሆን እኮ ነው። አንድም ከቡናው ከራሱ ምርት አይደለም የአካባቢ ሁለተኛም ደግሞ ደኑ ጠፍቷል፣ ደኑ ተጨፍጭፏል። እንደዚህ አይነት ሁኔታዎች በሚፈጠሩበት ጊዜ ሌሎች ተያያዥ ችግሮች አሉ። ከጤና ጋር የሚያያዙ ችግሮች አሉ። ከአመጋገብ ስርዓት ጋር የሚያያዙ ችግሮች አሉ። ከፍልሰት ጋር የሚያያዙ ችግሮች አሉ። ሌሎች የግጭት ሁኔታዎችን ሊያስነሱ የሚችሉ የኢኮኖሚም ሆነ የመስፈሪያ ቦታ ችግሮች ሊነሱ ይችላሉ። አሁን እርስዎ እየገለጹልኝ ያሉት መረጃ የሚጠቁመው እየተንሸራተተ በሄደ ቁጥር ቡና ወደ ደጋማዎቹ አካባቢዎችና ከዛ ደግሞ ከጀርባ የሚጠብቀው የተሻለ ነገር እስከሌለ ድረስ የሚደርሰው ጉዳት የ60 ከመቶ መጠጋት ብቻ ሳይሆን ቡና ደብዛው ሊጠፋ ነው ማለት ነው። ከዚህ እየተገፋ ነው ከኋላ ወደ ደጋማዎቹ አካባቢዎች ሲወጣ የሚሸፍነው እንዲበቅል እንዲስማማው የሚያደርግ ሁኔታ የለም። አሁን እያየነው ነው ማለት ነው ጥፋቱና ጉዳቱን በአጠቃላይ ኢትዮጵያ ውስጥ አንድ መንግስት ያዘጋጀው ለአየር ንብረት የማይበገር አረንጓዴ ስትራቴጂ የሚባል ስትራቴጂም ተቀርጾ እየተተገበረ ነው። ለአየር ንብረት ለውጥ የማይበገር ለአየር ንብረት ለውጥ የማይበገር ኢኮኖሚ እንገነባለን የሚል ስትራቴጂ ተዘጋጅቷል። ያ ማለት ለምሳሌ አንዱ በደን ሴክተር ካየን ደን የጠፋበት ጋር ደን ተመልሶ እንዲያገግም ብዙ በሚሊዮኖች ሄክታሮች የሚ- ቆርቆሪ ቦታዎች በደን እንዲሸፈኑ ፍላጎት አለ፣ ጥረትም እየተደረገ ነው። እኛ ደግሞ ፍላጎታችን ይሄ ደን አንደኛ ደንን ብቻ ደን በደን ማስፋፋት ብቻ ሳይሆን ቡናም አብሮ የሚለማ ቢሆን ቡናም አብሮ ተከትሎ አብሮ የሚተከል ቢሆን አንደኛ የደኑን ኢኮኖሚያዊ ፋይዳን እንድጨምር ያደርጋል ቡናም በማምረት እንድንቀጥል ያለን እድል ይሰጣል የሚል እምነት አለን። ይህኛ ጥናት ምናልባት መንግስት በፖሊሲ ውስጥ ደንን ከማስፋፋት ፖሊሲ ጋር እንደገና ቡናም አብሮ ተጣምሮ የሚስፋፋበትን ፖሊሲ ተግባራዊ ቢደረግ የተሻለ ጥቅም ይሰጣል ብለን ነው የምናስበው። እንዳልኩት ከፍተኛ የደጋ ቦታዎች ስላሉ የሚያስፈልጉ የማላመድ ስራዎች አዳፕቴሽን ስትራቴጂዎችን ተግባራዊ ካደረግን እና ቡና በደን ውስጥ አብሮ እንዲተከል ቢደረግ፣ ሌሎች ደግሞ አሁን ባለበት ማሳ ላይም የተሻለ እንክብካቤ ተደርጎ አፈርና ውሃን በመጠበቅ ሌሎች ሌሎች ስራዎችንም በመስራት ተግባራዊ ታደረግም የአየር ንብረት ያወጣል ያመጣል የሚለውንም ስጋት በከፍተኛ ሁኔታ ይቀንሳል። ብዙ ቡና ያልተለመደበት ቦታ ቡና ልናለማ እንችላለን። እንደ አሁን በስልሳ ፐርሰንት ይቀንሳል ያለ እስከ አራት መቶ ፐርሰንት ሊጨምር ይችላል ቡና ሊመረትበት የሚችለው ቦታ። የአየር ንብረትን ለመቋቋም አስፈላጊ ጥረት ተደረገ ቡና የሚመረትበት ቦታ የበለጠ ሊሰፋ ይችላል ብለን እናምናለን። ሌላ ሀገር ግን አደጋውን ነው ያሳያችሁት። እዚህ ጋር እናንተ አደጋውን ነው ያሳየነው። አደጋውን ደግሞ ባለን የተፈጥሮ ሀብት ላይ ተመስርተን ባለን የመሬት እነዚህ ከፍታ ቦታዎች በመኖራቸው ያለውንም እድል ለማሳየት ሞክረናል። ጥረት ከተዘርበዘን ያን አደጋ ማስቀረት ይቻላል ብን የተሻለን ማንበት ይቻላል ግን አንድም ሀገር እንኳን አራት መቶ ፐርሰንት ወደ አራት እጥፍ ማሳደግ ከርቶ የሚያመርቱበትን ቦታ ያለውም በየጊዜው እየተመናመነ ነው የሚሄደው። ሌላ ሀገር የዚህ አይነት እድል የላቸውም። በኢትዮጵያ ቡና ምንነት ከተፈጥሮ አንስቶ በአሰያየሙ በዛሬ ይዞታውና እየተከናወኑ ናቸው በሚባሉ ስራዎች በፓሪስ የአየር ንብረት ስምምነትና ስምምነቱ ለኢትዮጵያ ቡና ባለው ትርጉም ላይ ስለ ዩናይትድ ስቴትስም አቋም በተከታይ ዝግጅት ተመልሰን እንነጋገራለን። ለዛሬ ዶክተር ታደሰ ወልደ ማርያምን አመሰግናለሁ። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም እንደዚሁም በቴክኒሻኗ ቴክኒሻኑ ቶማስ ብሎንዴ በፕሮግራሙ መሪ ብርሃን ኃይሉም ስም የምንሰናበታችሁ ሶሎሞን አባትና አዳንች ፍሳሀየንን አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደህና ደሮ። እስከ ዝግጅቱ ፍጻሜ የሜላት ገብረ ሚካኤል ደጋግመኝ አብሯችሁ እንዲቆይ ፕሮዲውሰራችን ብርሃን ኃይሉ ትጋብዛለች። なるほど。<music>